የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁን ሰዓት ሰላማዊና ሕጋዊ ተቃውሞ ለማድረግ ስለሚቻል በአንድ ወር ውስጥ አመራሩ ወደ አገር እንደሚመለስ ማስታወቁ አይዘነጋም። ይህን ማስታወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርቡ መድረክ ከፍተናል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ለምሳሌ አርብለታ ንቅናቄ ወደ ፓርቲነት ይለወጣል፣ ከሌሎቹ ፓርቲዎች ጋርስ ይዋህዳል የሚሉትንና ሌሎችንም መልሰዋል። ትዝታ በላቸው ነች። የአድማጮችን ጥያቄ ለአቶ አንዳርጋቸው የምታቀርበው ግን ዛሬ፣ ትናንት በንጥልጥል የገታኑን ጥያቄ ደግመን በማሰማት ይሆናል። ፕሮግራሙን የምንጀምረው ጤና ይስጥልኝ። ቪኦኤ ኢሳያስ ታደሰ እባላለሁ ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው። ሆነ ወታደሮች ነበሯቸው ብዬ ያስባለሁ። አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት ማስረጃ ትሰጡን አልነበረም። በእርግጥ ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት? ወደ ሀገራቸው ገብተዋል ወይስ ይገባሉ። ቀጣዩም ጥያቄ እንዲሁ የእናንተን ሰራዊት የተመለከተ ነው። ቪኦኤ በለኔ ከካናዳ አቶ አንዳርጋቸው፣ ድርጅቱ አርበኞች ግንቦት ሰባት የብረት ትግሉን አቁሞ በቅርቡ ወደ አገር ቤት ገብቶ የዶክተር አብይን መንግስት ለማገዝ መወሰኑ ይፋ ሆነዋል። የኔ ጥያቄ ያ ሁሉ ሰራዊት ስራውን ትቶ ለአመታት ሲታገል ቆይቶ አሁን ሲበተን ሲመለስ እንዴት ነው የሚቋቋመው? ሁለት ሰራዊቱ ትጥቁን ሰጥቶ ለኤርትራ መንግስት ለኢትዮጵያ መንግስት የሚያስረክበው ወይስ የአርበኞች ግንቦት ሰባት ንብረት ሆኖ ይቀራል? የትስ ነው የሚከማቸው? ቀጣይ ጥያቄ እንዲሁ አቶ ኢሳያስ ታደሰ ግንቦት ሰባት ጦር እና ወታደር አለኝ ብሎ ያምናል ወይ? ሁለተኛ ጦር ካላችሁና በሰላማዊ መንገድ ለመታገል ከወሰናችሁ በአሁኑ ሁኔታ ማለት ነው፣ ጦራችሁን ምን ልታደርጉ ነው? የኢትዮጵያን ጦር ይቀላቀላል ወይስ እንዴት ነው የሚሆነው? ያብራሩልን ነው የሚሉት በርካታ ጥያቄዎች። ሌሎችም ስሞች አሉኝ አቶ አንዳርጋቸው ጽጌ መል ተመሳሳይነት ያላቸው ጥያቄዎች ናቸው። አርበኞች ግንቦት ሰባት ያኔ ኢህአዴግን መንግስት በሁለገብ ትግል እንታገላለን ብሎ ካወጀበት ጊዜ ጀምሮ በሀገር ውስጥ ሰላማዊ እንቢተኝነት የሚባል ህዝባዊ በሆነ መንገድ የሚቀሰቀስን አመፅ ለማድረግ፣ በሌላ በኩል ደግሞ በመሳሪያ የተደገፈ አመፅ ለማካሄድ የተለያዩ እርምጃዎችን ወስዶ ሰራዊት አቁሞ ሰራዊቱ በሀገር ውስጥ መንቀሳቀስ የጀመረባቸው የተለያዩ ቦታዎች እንደነበሩ ሁሉም ሰው የሚያውቀው ይመስለኛል። በተለይ ባለፉት አራት አመት ውስጥ በርካታ ቦታዎች ላይ የተለያዩ እንቅስቃሴዎች ያደረገ ራሱም በመንግስት ቴሌቪዥንም አንዳንዶቹ ሰዎችም መስዋዕትነት የከፈሉበትም አንዳንዶቹም የተያዙበትን ሁኔታም በማሳየት ያረጋገጠው ነገር ነው። ስለዚህ ይህ ሰራዊት በሁለት ቦታ ነው አሁን ለጊዜ ያለው ወደ አገር ቤት ውስጥ ያልገባው ማሰልጠኛ ጣቢያ ላይ ስልጠናውን ጨርሶ ለወደፊቱ አገር ቤት ሊገባ የነበረው የሰራዊት አካል በኤርትራ ምድር ላይ አለ። ሌላው ሀገር ውስጥ ያሉ አሉ። ሰፋ ባለው ቦታ የተፈተነ ቁጥሩ በጣም ብዙ የሆነ የግንቦት ሰባት መሳሪያ ሀይል የመሳሪያ እንቅስቃሴ አካል የሆነው ማለት ነው። ሁለቱም ከውጭ ያሉት ወደ ሀገር ውስጥ የሚገቡበት ሁኔታ መፈጠር አለበት። አገር ውስጥ ከገቡ በኋላ በአንድ ማዕከል ሆነው በሌላ ውጭ ሀገሮች ሁሉ እንደሚደረገው ከወታደራዊ ህይወት ወደ ሰላማዊ ህይወት የሚገቡበት ሁኔታ ይፈጠራል። ለዚህ እንቅስቃሴያችንን ጀምረናል። ኢንፋክት ከስራዎቻችን ሁሉ ቅድሚያ የሰጠነው በተለይ ደግሞ የኔ ሜዳ ድረስ ሄጄ ለሰራዊቱም ቃል የገባሁት እነሱን በተሟላ መንገድ ወደሚፈልጉት የስራ አቅጣጫ የማስገባቱን ስራ በኃላፊነት እንደምወስደውም ተናግሬን የመጣሁት ጊዜ እያጠፋሁም ያለሁት በዚህ ነው። ሀገር ውስጥ ተበትኖ ያለውም በተለያዩ ማዕከሎች ተሰብስቦ ወታደራዊ ህይወቱ ወደ ሰላማዊ ህይወቱ የሚዞርበት ለዛ የሚያስፈልጉት ነገሮች በሙሉ በተወሰነ ደረጃ በኢትዮጵያ መንግስት የሚያስፈልጉ እርዳዳዎች አሉ። በእነሱ በኩል ማድረግ የሚገባቸውን ለማድረግ ዝግጁ እንደሆኑ ነግረውናል። ከዛ በተረፈ የተለያዩ ውጭ መንግስታት እና ዓለም አቀፍ ድርጅቶች አሉ። በዚህ ላይ በተለይ በጣም ጉጉት ያላቸው እኛ ሳንጠይቃቸውም ይሄ ነገር እንደሚመጣ አውቀው ምን እያደረጉ ነው? ግንቦት ሰባቶች ያላቸውን ሀይል ሰላማዊ ህይወት ውስጥ ለመጨመር የሚል ጥያቄ ያነሱ እንደነበር ደርሰንበታል። እና እነዚህን አሰባስቦ እነዚህም ሰዎች ወደ ሰላማዊ ህይወታቸው የማስገባት ስራ ዋንኛው ስራችን ነው ነው ሌላው ህዛዊ ወደሆነ አሁን አገር ላይ ያለው ሰራዊት የሚቀላቀሉ አሉ የሚል ነው። ብዙዎቹ ፈቃደኞች አይደሉም። የዛነት ፍላጎትም የላቸውም። እንደውም እኔ እጅ አውጡ ብዬ አንድ አራት መቶ ሰዎች ሰብሰው የነበረበት ስብሰባ ላይ ይህን ጥያቄ አቅርቤ አስር ሰዎችም ወደ ሰራዊት የመቀላቀል ፍላጎት አላሳዩም እና ትልቅ ችግር አይደለም። ነገር ግን ከፍተኛ ችሎታ ያላቸው በአቅም ደረጃ አሁን ስልጣን ላይ ካሉት የኢህአዴግ ጀኔራሎች በላይ አቅም ያላቸው ሰዎች ሰዎች አሉ ለሀገር ይጠቅማሉ ብለን እናምናለን። ቁጥራቸውም ትንሽ ስለሆነ ከመንግስት ጋር ተነጋግሮ ይህን ግምት ውስጥ ያስገብቶ ወደ ሰራዊቱ ሊቀላቀሉ የሚችሉበት እድል ሊኖር እንደሚችል በተወሰነ ደረጃ መረዳዳት አለን ፍላጎቱ ሰዎች ውስጥ ካላቸው ድረስ ማለት ነው። ሌላው ግን ብዙ ፍላጎት የለውም። ሌላው ከትምህርቱ የተቋረጠ ወደ ትምህርቱ፣ ከእርሻው ላይ የመጣው ለበሬም ይሁን መሬትም ይሁን አግኝቶ ወደ ሌላው ሌላው ስልጠና ተሰጥቶት ምህንድስና፣ በኤሌክትሪክ፣ በሌሎች ነገሮች ለመሰማራት የሚፈልግ እንደዚህ እንደዚህ አይነት ፍላጎቶች ነው ያላቸው። እያንዳንዳቸውን ፍላጎቶች ዘርዝሮ የያዘ ሰነድም እያዘጋጀን ነው። ይሄኛውን የጀመራው ፕሮጀክት ሲሳካ ስልጠና ለመስጠት በተለይ እንግዲህ ሰራዊታችሁን በተመለከተ ከኢትዮጵያ መንግስት የተገባላችሁ ተጨባጭ ቃል አለ፣ ሊደረግ የታሰበ ሊገልጹልን ይችላሉ? ተመሳሳይ የሆነ ችግር ነው። በመንግስት በኩልም በዚህ ጥያቄ በት በጣም በርካታ የራሳችን ሰራዊቶች ያሉ የሚሉ ድርጅቶች ያሉበት ሀገር ነው እና እያንዳንዱ በሚያቀርባቸው ጥያቄዎች የሁሉንም ጥያቄዎች እናሟላ ተመሳሳይ በሆነ መንገድ ብንል ችግር ይገጥመናል የሚል ስጋት እንዳለባቸው ነው ያዩት። አቅምም አሁን ይዛው ባለችበት ደረጃ ብዙውን ነገር እነሱ ማድረግ እንደማይችሉ ነው የገለጹት። እኛም ተረድተናል። ነገር ግን የሚያስፈልገውን ነገር ለማሟላት ግን ፍላጎት ያላቸው በርካታ ሀገሮች እና ዓለም አቀፍ ድርሶች እንዳሉ እንደሚያውቁ እና በዚህ ላይ ኢትዮጵያ መንግስት ማድረግ የሚገባውን ትብብር ሁሉ የሚዘጋጀውን ፕሮጀክት በሙሉ ይሄንን ነገር ከሰራዊት ከወታደራዊ ህይወት ወደ ሰላማዊ ህይወት ለማሸጋገር እነዚህ ሰዎች የሚቀረጸውን ፕሮጀክት እነሱም እንደሚቀበሉት እና መንግስታት ድጋፍ እንዲያደርጉለት ጥያቄ እንደሚያቀርቡ፣ ሎቢ እንደሚያደርጉ፣ እንደ ራሳቸው ፕሮጀክት አድርገው እንደሚያዩት ገልጸውልናል። አቶ አንዳርጋቸው ቁጥሩን ሊገልጹልን ይችላሉ? የሰራዊቱን ስንት ሰው እንበል? በአጠቃላይ በዚህ ዲሞቢላይዜሽን የሚያልፈው የሰራዊት ብዛት በሺዎች ነው የሚቆጠረው። በተለይ አገር ውስጥ በተለያዩ ቦታ ተበትኖ ያለው የሰው ቁጥር እኔ እስካሁን ባለ መረጃ ሚዲያዎች በሺዎች ሚመጣ ያለው ይህን ያህል ቁጥር ብዬ ለመን ነገር አልችልም ግን ኢንታውዘንስ ነው። ለጊዜው ይህም የተያያዘ ነው። በኢሜይል አቶ አላም ነው የላኩት ጥያቄ። በግንቦት ሰባት ስም የታሰሩ ብዙ እንዳሉ በእርግጠኝነት ታውቃላችሁ። በተለይ ምሳቸው የሚሉት የአማራ ወጣቶች ትልቁን ድርሻ ይዘዋል። በርካቶች እስር ቤት ውስጥ ናቸው። ግንቦት ሰባት ምን እያደረገ ነው? በሱ ስም የታሰሩ ሰዎችን ለማስፈታት። ይህን ጉዳይ በሚመለከት ዛሬም ሌላ አንድ ሚዲያ የሰጠሁት መልስ አለ። ልክ እንደዚህ እንደ ወታደራዊ ሕይወት ወደ ሰላማዊ ሕይወት አባላት የማሸጋገሩን ስራ ሲሪየስሊ እንደወሰድኩት አንዱም ሌላ ስራዬ። እኔም እስረኛ ነበርኩ። የእስረኛ ሕይወት ምን እንደሚመስል አውቃለሁ። ታስረው የተፈቱ ሰዎች እንድጋፍ መስጠት ምን ያህል ወሳኝ እንደሆነ አውቃለሁ። በእስር ቤት ደግሞ ያሉ ሰዎች አሁን በተቀመጠው የምህረትና የቅርታ ህግ መሰረት ተፈርዶባቸው እስር ቤት የሚገኙ ተፈርዶባቸው ፍርድ ቤት የተመላለሱ ያሉ እነዚህ ክሳቸው ተቆርጦ እነዚ ከታሰሩበት ተፈተው በሙሉ ነፃ መሆን ያለባቸው ነገር ነው። የፍላጎት ጉዳይ ሳይሆን ይሄ ይሆናል ተብሏል እና ይሄ ለምን አልሆነም የሚለውን ጥያቄ የሰዎች ስም የስም ሊስት በዝርዝር ባገኘው ቁጥር በቀጥታ አገሪቷ ከፍተኛ ባለስልጣናት ጋር እነዚህን ነገሮች በማቅረብ መነጋገር የሚችልበት ሁኔታ አለ። ኦልሬዲ ከትናንት ወዲያ ስም ዝርዝር በሚገባ አላገኘሁም ስላልኩኝ የመጣልኝ የስም ዝርዝር ዛሬ ወደ ሀምሳ ስድስት የሚሆኑ ሰዎች ተገኝተዋል በእንዲህ አይነት ቦታ ስለተባለ እናስተላልፌ አጥጋቢ መልስ አግኝቻለሁኝ ያለው ገና አልተፈቱም፣ ግን ሁኔታው እየተመለከቱት ነው። ሌላም ባገኘው ቁጥር ስራዬ ነው። አሁን ይሄ በጥቂት ጊዜ ብዙ ስራ ውስጥ ገብቼ አልነበረም የነበረው እና እነዚህን ነገሮች በጥርሴ ነክሼ የምሰራበት ሁኔታ አልነበረም። አሁን ግን ወደዛ እየተዛወርን ነው። የእኔ ስራ ነው። ይሄንን እናደርጋለን። እርዳታም ለተጎዱት የማድረሱንም ጉዳይ እየተከታተልኩ የታሰሩትን በሙሉ እንዲፈቱ የማድረ የግንቦት ሰባት አባል ብቻ የሆኑ ሳይሆኑ በግንቦት ሰባት አባልነት ስም መንግስት ዝም ብሎ የስራቸው የነበሩትም ሰዎች ጉዳይ ሁሉ ይመለከታል። የሀገሪቷ ዋና አሸባሪ ተብዬ ተፈትቼ ከተኛ የሆነ ሚና የነበራቸውን ወይንም ደግሞ ምንም ነገር ሳያደርጉ ብቻ ለማሰቃየት እናንትን ለማድረግ በግንቦት ሰባት የተከሰሱ ሰዎች እስር ቤት ሲማቀቁ ህይወት ዝም ብሎ በእኔ በኩል ይቀጥላል የሚል እምነት የለኝም። የስራይ ነው እንደ ድርጅትም ይህንን ኃላፊነት ወስጅ ያለው እንቀጥላለን። በሙሉ እስከሚወጣ አንድ ሰው እስከማይቀር ድረስ ከዚያም አልፎ በሀገሪቷ ውስጥ በፖለቲካ ምክንያት የታሰረ የሌላ ድርጅትም ሰው እስካለ፣ ዋናው ቅድሚያ የሚሰጠው ለራሳችን ቢሆንም የሚፈታ ድረስ ህግል ማድረግ ይኖርብናል ብዬ ነው ማምነው እሺ አቶ አንዳርጋቸው ጽጌ፣ የሚቀጥለው ጥያቄ ደግሞ በርካታ ሰዎች ጥያቄ የላኩበት ስለ ጠቅላይ ሚኒስትር አብይ አህመድ መንግስት አስተያየቶን እንዲሰጡ ነው። በብዛት ያምናሉ ወይ እሳቸው የያዙት አቅጣጫ ዲሞክራሲን እንደሚያመጣ ወይንስ እድሉን ተጠቅማችሁ አገር ለመግባት ነው? አገሪቱ አሁን አልተረጋጋችም። በአገር ውስጥ ሁለት መንግስት ያለ ይመስላል የሚቃወም አካል አለ። ጠቅላይ ሚኒስትር አብይ አህመድ ደግሞ በፍቅርና በይቅርታ ወደፊት እንቀጥል ነው የሚሉት። የፍቅርና የይቅርታ ጉዞ ብቻ በሀገራችን ዲሞክራሲ ያሰፍናል ወይ የሚሉ በርካታ ሰዎች በኢሜይልም በፌስቡክም ጥያቄ ልከውልናልና እስቲ እሱን ይመልከቱት። የተጀመረው ለውጥ አዎ፣ ሊታመን የሚያስችል የወሰዳቸው እርምጃዎች ስላሉ ነው የሚታመነው። ዝም ብሎ በጭፍን አይደለም። ምን እርምጃዎች ተወስደዋል? ነው ሁሉም ሰው የሚያውቀው ነው ወይ? በአስር ሺዎች የሚቆጠሩ እስረኞች የተፈቱበት ሁኔታ ነው እናደርጋለን ብሎ አስቸኳይ ጊዜ አዋጅ ያነሱበት ሽብርተኛ የሚባሉ ድርጅቶችን ከፍረጃው ነፃ ያደረገ ነገር የተደረገበት ነው። የኢትዮጵያ ሚዲያ ኢትዮጵያ ቴሌቪዥንና ሬዲዮ ከዛ ፊት አሳይቶት የማያውቀው ከማያውቀው ነፃነት የተንቀሳቀሰ ነው። ተገድቦ የነበሩ ዌብሳይቶች በሙሉ የተከፈቱበት ነው። ህዝብን በከፍተኛ ደረጃ ሲያሰቃዩ የነበረው የወያኔ ደህንነት ተቋም ዋነኛ መሪ የነበረው እንዳሰፋ ጌታቸው አይነት ሰው እና ሌሎችም አነስተኛ ሰዎች ከዚህ ጋር ዝግኙነት ያላቸው የተነሱበት ነው። አርሚውም አካባቢ ሽ ዋንኛውን ሁሉ ነገር ሲያዝ የነበረው ጀነራል የተነሳበት ሁኔታ አለ ሌሎችም እነዚህን የመሳሰሉ ነገሮች ደምሮ ለሚመለከት ሰው እነዚህ ነገሮች ሁሉ የተረተረ እርምጃ ያደር ተጨባጭ የሆነ የተወሰነ እምነትና ጽናት በአድራጊ በኩል የሚጠይቁ ናቸው ሁሉም ነገር የሚያሟሉ መልሶች ናቸው ወይ አይደሉም ነገር ግን ሀገሪቷ በአጠቃላይ ከነበረችበት አስከፊ ሁኔታ እና በተለያየ መንገድ የሚደረግ የነበረው ትግል አገሪቷን ለመታደግ ከነበረው እድል ጋር ስናነጻጽረው ጠቅላይ ሚኒስቴር አብይ መምጣት ለኢትዮጵያ የተሻለ ችግሯን ማቃለል የምትችልበትን እድል የከፈተ በመሆኑ ሌሎች አማራጮችን በሙሉ አቁሙ፣ በዚህ አማራጭ ውስጥ ተካቶ እየተረዳዱ እየተደጋገፉ ከዚህ ችግር ሀገሪቷን ማውጣት ይቻላል የሚል መደምደሚያ ላይ ነው። ኮርስ ሁሉ ነገር እንደምንመኘው አይደለም። እኛ ስንመኘው የነበረው ነገር በጣም ብዙ ነው። የምንመኘው ነገር በሙሉ እስካልተሟላ ድረስ ፈጽሞ ምንም አናደርግም በየበረሃው ሰራዊት ማደራጀታችንን በከተማና በገጠር ውስጥ አመጽ ለማስነሳት የምናደርገውን እንቅስቃሴ እንቀጥላለን ብለን መሄድ የማይቻልበት የታሪክ ምዕራፍ ላይ የደረሰች ሀገር ነው ኢትዮጵያ። የሆነችውን እስር ቤት ነበርኩበት ሰዓት ላይ ተፈጥሮ የነበረውን ነገር ስናይ፣ ስለዚህ ሊያሰራ የሚችል ነገር ሰርተዋል፣ ወደፊትም ይሰራሉ የሚል የጸና እምነት አለን። እኛ በግልም ጠቅላይ ሚኒስትሩን ያነጋገርኩበት ወቅት አለ፣ በጋራም ከመጣው ያነጋገርኩበት ወቅት አለ። ከዛም በላይ በግሌ ይህንን ሊያሳምንኝ የሚችል ወደፊት በታሪክ መጻፍ ውስጥ ሊያካትተው የሚችል የራሴ ደግሞ መረጃዎች አሉኝ እና አምንበታለሁ። ሪስክ ይኖረዋል ወይ? አሁን ሪስክ ይኖራል ያለው እነዚህ ሰዎች እንደዚህ ጥሩ ነገር ወደፊትም ዴሞክራሲያዊ ምህዳሩን አስብተን ነፃና ፍትሐዊ ምርጫ ታይቶ በማይታወቅ ደረጃ በአገሪቷ ላይ እናደርጋለን ብለው አንድ ነገር ሊያደርጉ ይችላሉ ወይ? በአንድ ፐርሰንት፣ በሁለት ፐርሰንት፣ በአምስት ፐርሰንት የሚለካ ያለማድረግ እድል አለ ወይ ሊኖረው ይችላል ያለው፣ ነገር ግን ፖለቲካ የሚሆኑ ነገሮች ጥበብ ነው። ሊሆኑ ይችላል ብለን የምናስበው ነገር ከዘጠና በመቶ በላይ ገምተ ነው ትክክል ነው ካልን ከማድረግ ውጭ ያለበለዚያ፣ በማመንታት እና ተጨባጭ የሆነ ነገር ውስጥ ላለመግባት የታይዳተኝነት ሆኖ ነው የሚቀርበው። እኛ ወስንናል ሊሰራል ብለን ነው የምናስበው። አቶ አንዳርጋቸው ጽጌ እንደውም ስማቸው ደምለው የተባሉ ልክ ከእስር እንደተፈቱ ከጠቅላይ ሚኒስትር አብይ ጋር የተወያዩትንና አሁን ደግሞ ዋሽንግተን ዲሲ ውስጥ ከባልደረባው ከዶክተር ብርሃኑ ነጋ ጋር ሆነው ያገኟቸው ጊዜ ምንድን ነው የተወያያችሁት ሊገልጡልኝ ይችላሉ ወይ ይላሉ። ጠቅላላ አገሪቷ የነበረችበትን ሁኔታ እነሱ ወደዚህ አይነት ለውጥ የገፋቸውን ምክንያት፣ ያ ምክንያት ምን ያህል አሳማኝ እንደሆነ ነው። አሁን ልዩነቱ ምንድን ነው ከዚህ መለስ ዜና ወይ በኢትዮጵያ ፖለቲካ ዴሞክራሲያዊ መስማስ ዴሞክራሲ ስርዓት መገንባት ለሀገሪቷ መኖር አለመኖር ጥያቄ ጋር የተሳሰረ ነው የሚል ንግግር ነበር። የሚናገር የሚናገረ ያለው ነገር ግን ዘጠና ሰባት ምርጫ ኢህአደግን ከስልጣን እንደሚያወርደው ሲያውቁ ዴሞክራሲን ረግጦ በአምባገነት ስልጣን ለመቀጠል ወደኋላ አላለም። ለምንድን ነው የዛን ጊዜ እንደዛ የተደረገው ለሚለው ኢትዮጵያ የዛን ጊዜ በዚህ አይነት መንገድ ቢሄድም ችግር ያለባት ሀገር አትመስልም ነበር። አሁን ግን እነ አብይና እነ ለማ ያዩዋት ኢትዮጵያ በተጨባጭ ገሀነም አፋፍ ላይ የቆመች ኢትዮጵያ ናት። ዝም ብሎ ስለ ዲሞክራሲ ፈረንጆች ሲያወሩት ተነበረው ነገር ተነስተው፣ ወይ ስለ ዲሞክራሲ በመጽሐፍ የተጻፈው ነገር ዲሞክራሲ ጥሩ ነው እንዲሉ አይደለም ያናገራቸው። ያለው የህዝብ ዲሞክራሲያዊ መብቱ አግኝቶ ችግሩን ዲሞክራሲያዊና ሰላማዊ በሆነ መንገድ የመፍታት እድል ካላገኘ የህዝብ ሀገር አይኖረውም ወደ ከፍተኛ የሆነ እጅግ ሊያስከፊ የአፍሪካ ምድር ወደማይታወቅ አስከፊ የሆነ እርስ በርስ ግጭት ያመራል፣ ያለው ይህንን ሀገር መታደግ የሚቻለው ይህንን ነገር በማድረግ ነው የሚል ነው። ከችግርና ከመከራ የመጣ የዲሞክራሲ እምነት ስለሆነ ለለበጣከ ከተነገረ የዲሞክራሲ ቃል ኪዳን የተለየ ቃል ኪዳን አድርጌ ነው የምመለከተው። ምርጫ የላቸውም ያለው ይህን ነገር እናጥፋለን ቢሉ እነሱም የሚጠፉበት ሀገር የምጠፋበት ሁኔታ ነው የሚፈጠረው። እኔ ይሄ ግንዛቤ ያላቸው የሚል እምነት አለኝ። ውይይታችንም እንዲህ አይነት ግንዛቤ እንደነበረው ነው። ዜ በመጀመሪያ ባገኘሁት ጊዜ ዶክተር አብይ ጋር የተነጋገር ነው። ድጋሚ በተገናኘንበት ሰዓት ላይ ዋናው ትልቁ ቁም ነገር ውይይታ የተሽከረከረው ተፎካካሪ የሚለው ቃል እንኳን ሲበዛ ነው። አሁን ኢትዮጵያ ውስጥ ባለው አደገኛ ሁኔታ በተቻለ መጠን ተረዳድቶ ተደጋግፎ በፖለቲካ መብለጥ እና ማሸነፍ የሚለው ነገር ቁም ነገር ቀርቶ በዋነኛነት አገርን ማንበር አገርን እንዳለ ማስቀጠል፣ ህብረተሰብን ማረጋጋት መሰረታዊ ናቸው። አገር ሊያናጉ ይችላሉ የሚሉትን ችግሮች ተረዳድቶ መቅረፍ በተለይ ከኢኮኖሚ ከማህበራዊ ችግሮች ጋር እዚ ከወጣት ስራ አጥነት ጋር ኢኮኖሚው ከገባበት ቅርቃር የመውጣቱን ነገር እነዚህ የመሳሰሉትን ነገሮች በጋራ መስራት እንደውም ይሻላል በሚል መንፈስ የተደረገ ውይይት ነው። ወደዚህ አይነቱ ወንድማማችነት፣ መደጋገፍ ወዳለው ስሜት እና መንፈስ ለምንድን ነው እኛን የገፋን የሚለው ሌላ ነገር አይደለም። ተጨባጭ የሆነ ችግር ውስጥ ስገባ አገር በቃ አለቀ መኖር ወይ ያለ መኖር የሆነ ጥያቄው ያ በተለይ አገርና ሕዝብን ወዳለው ብለው ለሚያስቡ ኃይሎች ምርጫ የሌለው እጅ ለእጅ የመያያዝ ጥረት የሚጠይቅ ሆኖ ነው የመጣው። ስለዚህ አሁን የድሮ አይነት ፖለቲካም አይደለም፣ የድሮ አይነት የፖለቲካ መንፈስ አይደለም ሀገራችን ውስጥ አለ ብዬ የማስበው። ኦፍኮርስ በድሮ መንፈስ የሚሄዱ ኃይሎች የሉም ማለት አይደለም፣ አሉ። ቅድም እንደተባለውም ሀገር ውስጥ እኔ ከሞትኩኝ ሰርዶ አይብቀል በሚል መንፈስ የሚንቀሳቀሱ ኃይሎች አሉ ግን የአብዛኛው ድርጅት እና በተለይ አቅም ያላቸው ድርጅቶች እና በፖለቲካው ውስጥ አምሮ የገቡ ሰዎች መንፈስ ግን ተቀይሯል የሚል እምነት ነው ያለኝ። ያ መንፈስ የበላይነት ስላለው ያሰራል። ሀገር ውስጥ ለመግባት ከመቸኮል ነገር ጋር አይደለም። አገር ውስጥ ገብቶ በሚሰራው ስራ ሀገርን የበለጠ መታደግ ይቻላል ከሚል እምነት ነው። አንዱ ሰው እንደጠየቁት ሳይሆን አሁን በዚህ መንገድ ነው ማየት ያለባችሁ ነው ምለው። እሺ አቶ አንዳርጋቸው እንግዲህ ቀጣዩ ጥያቄ ደግሞ እነኚሁ የተባሉትን ድርጅቶች እንዴት ማሰባሰብ ይቻላል የሚል ጥያቄ ነው። አቶ ተስፋ ያበበ ናቸው የላኩልን፣ በኢሜይል ነው ያደረሱን። ምን ይላሉ እርስዎ? የፖለቲካ ሀሁ የጀመሩት ህብረ ብሄር በሆነ ድርጅት የኢፒአርፒ አባል ሆነው ነው። በኋላ ደግሞ የብሄር ድርጅት የሆነው ኢህአዴግ ስልጣን ሲይዝ ለ13 ወራት አብረው ሰርተዋል። አሁን ደግሞ የአርበኞች ግንቦት ሰባት ጸሐፊ ነዎት። የኢትዮጵያ ተቃዋሚ ወይም ተፎካካሪ ድርጅቶች በህብረ ብሄርና በብሔር ተደራጅተው ጫፍና ጫፍ ቆመዋል። ከህብረ ብሄር እና ከብሔር ድርጅቶች ጋር በመስራቱ ተቃዋሚ ድርጅቶች ግማሽ መንገድ ተጉዘው እንዲገናኙ ምክሮ ምንድን ነው ይላሉ? ሁለቱም ወገን ላሉ ኃይሎች ታሪክ የራሱን ትምህርት ሰጥተዋል ብዬ ነው የማምነው። በሁለት ጽንፍ ያለው አንዱ ህብረ ብሔራዊ ሆኖ ሁሉ ነገር በማዕከል አሀዳዊ በሆነ መንገድ ስልጣኑ ምኑም ተይዞ ሀገር ማስተዳደር ሳይሆን እንደሆነ መግዛት ነገር መሆን አለበት የሚል ዝንባሌ ያለው የአንድነት አመለካከት በአንድ ጫፍ የሚሄድበት በሌላ በኩል ደግሞ ፍጹም በአንድ ላይ መኖር የማይቻልበት ሁኔታ ያለበት ሀገር ነው፣ በትንትን ወቶ ሀገሩ የየራሱን ትንንሽ ግዛቶች መስርቶ መኖር የሚል ጥግ የቆሙ አመለካከቶች በተወሰነ ደረጃ ታይተው ሁለቱም የሚሄዱበት መንገድ አገር አውዳሚ መሆኑ የተረጋገጠበት ሁኔታ ለሁለቱም ወገን ትምህርት ሰጥቷል። ስለዚህ ከዚህ ትምህርት የተገኘው ነገር ምንድን ነው? በከረረ ብሔረተኝነት ዙሪያም ተሰባስቦ መሄድ ራሱ እወክላለሁ የሚለው የሚሉትን ህዝብ ጥቅም፣ ባህል፣ ቋንቋ የመሳሰሉትን ነገሮች ማሳደግ የማይቻልበት የእምድር ሲኦል በዛው አካባቢ መፍጠር የሚቻልበት ሁኔታ የሚያመጣ መሆኑን በተወሰነ ደረጃ የተገነዘቡበት ሁኔታ አለ። ሌላውም የሌሎችን መብቶች ሌሎች በታሪክ የሚሰማቸውን ቁስል፣ በደል እንደሌለ እንዳልነበረ አድርጎ በመሄድ ፌደራላዊ የሆነ አስተዳደር፣ ያልተማከለ አስተዳደር አያስፈልግም የባህል ቋንቋ ምናምን በሚል ነገር መስፋፋቱ የበለጠ ህዝብ ይበተናል፣ አይነት ያለው አመለካከትም በዛ መንገድ ከሄደ የትም መድረስ እንደማይችል በደንብ ያየበትና ፍትሐዊ የሆኑ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ያሉበት ፍትሐዊ የሆነ ሀገር አንድነት አደጋ ላይ ሊወድቅ የሚችልበት ስጋት ያለበት ሀገር መሆኑ በሁለቱም መንገድ አሁን እየተቀራረበና እየመጣ ያለ ነገር አለ እና እንደተባለው በብሔር ድርቾች አካባቢም ያሉትን ስጋቶች ህብረ ብሔር በሆኑ ድርቾችም ውስጥ ያሉትን ስጋቶች በሚገባ ያወቅንበት ሁኔታ አለ። እነዚህን ስጋቶች ማቀራረብና የሁለቱንም ኃይሎች ጥያቄዎች የሚመልሱ ፕሮግራሞች በመቅረጽ መታደግ አገርን የሚቻልበት ሁኔታ መፍጠር ይቻላል የሚል እምነት ነው ያለ። አሁን ትልቁ ችግር ቅድም ያነሳ ነው የፌደራል መንግስቱ አወቃቀር ሚሆን ምናምን የሚሉት ነገሮች ላይ ሊመጡ የሚችሉ ልዩነቶችን በአንድ በኩል የራስን በራስ የማስተዳደሩን ቋንቋን፣ ባህልን የማበልጸጉን ነገር ግምት ውስጥ ባስገባ መንገድ እንዴት አድርጎ ሊስተካከል ይችላል ያለው ይሄ በቀጥላላ ሰው ዘሩን እየቆጠረ የሚሳሳበት የፖለቲካ አደረጃጀት እንዴት ከሀገር ወጥቶ በዜግነት ላይ ተመሰረተ ፖለቲካ እንዴት ይመሰረታል የሚለውን ነገር የማምጣቱ ጉዳይ ስራ የሚሰራበት ነው። ከባድ ነው ብዬ አላምንም። ያለው ምክንያቱም ሰዎች ነን። ምድር ላይ የመጣ ነው ችግር ለማቃለል ነው። በችግር እያቃለላችሁ ኑሩ ነው የሚሉት ሁሉም የሃይማኖት መጽሐፍ። ስለዚህ ችግር በማቃለል ችሎታችን ላይ ተማምነን፣ እንደ ተራራ የተከመረም ችግር ቢሆን በሰው ልጅ ጥረት ይቃለላል በሚል ከባድ እንደሆነ ይገባኛል ያለው፣ ግን ይቻላል። ትምህርት ተወስዷል፣ በሁለቱም ወገን ትምህርት ተወስዷል የሚል እምነት ነው። ያለ አቶ ሙሉቀን በቀለ በኤርትራ ላይ ጥያቄ አቅርበዋል። ኤርትራና ኢትዮጵያን እርስዎ ቢሆኑ አሁን ስልጣን ላይ ያሉት ምን አይነት መፍትሄ ይሰጣሉ ለሁለቱ ሀገሮች ከዶክተር አብይ አህመድ እርምጃ ይለይ እንደሆነ ቢገልጹልኝ ብለዋል እንዲሁም ወልቃይትና ራያ መተከል የአማራ ማንነት ጥያቄ ላይ ያሉት አቋም ምንድን ነው ይላሉ አቶ ሙሉቀን በቀለ በኤርትራ ጉዳይ ለብዙ ጊዜ በተለይ ኢትዮጵያ ከኤርትራ በላይ ስትራቴጂክ ወዳጅ የላትም። ኤርትራ ከኢትዮጵያ በላይ ስትራቴጂክ ወዳጅ የላትም። እነዚህ ሁለት ህዝቦች በብዙ ነገር የሚመሳሰሉ ናቸው። ኢትዮጵያን በወዳጅነት አይቶ ኤርትራን በጠላትነት የሚያይ ጊዜያዊ የሆነ ነገር ላይ የሚያሰላስል ካልሆነ በስተቀር አንድም ሌላ ሀገር አይገኝም። በግልባጩም እንደዛው ነው። ኤርትራን በወዳጅነት አይቶ ኢትዮጵያን በጠላትነት የሚያይ አይገኝ። እነዚህ አንድ አይነት ህዝቦች ናቸው። አንድ አይነት አመለካከት ነው ያላቸው ከተወደዱም በአንድ ላይ የሚወዳቸው ከተጠሉም በአንድ ላይ የሚጠላቸው ሀይል ነው የሚኖረው፣ የሚል ነገር በስፋት ያስቀምጫለሁ። እና የኢትዮጵያና ኤርትራ ጦርነት ውስጥ ገብቶ ልዩነታቸው ሰፍቶ ለረጅም ዘመን በብዙ ነገር ተደጋግፈው እንዳይሄዱ የሆኑበት ሁኔታ ትልቅ ጉዳት በሁለቱም ላይ አብዙል። ከአካባቢ ጸጥታ አንስቶ አካባቢ በዙሪያ ባሉት ሀገሮች ውስጥ ያሉት ችግሮችን ለማቃለል ይኖራቸው ከነበረው አቅም መዳከም አንስቶ ኢትዮጵያ በጣም በአነስተኛ ወጪዎች የተጠቀምት ምስባቸው ሁኔታ ወደቦችን ያልተጠቀመችበት አይነት ሁኔታ እነ ጅቡቲንም ጨምሮ ሌሎች የአረብ ሀገሮችን እንደ ወደብ መጠቀም ሰብንና መፀዋን ከመጠቀም ጋር አንድ ላይ አድርጊ አየውም። እነሱ በቀላሉ በአረቦች እ ኮሎንስ መሆን የሚችሉ ዋጋ ሊጨምሩ የሚችሉ አቆሙ ሲሏቸው ሊያቆሙ የሚችሉ ምክንያቱም አረቦች ኢትዮጵያ ላይ ያላቸውን አመለካከት አውቋለሁ። በዚህ መንገድ ተጽዕኖ ቢያድርበት ወዳጅነት ከኢትዮጵያ ጋር እስካላት ድረስና አንድ ላይ አሁን ባለንበት ሁኔታ እስከ ቆም ድረስ ኤርትራ ብቻ ለዚህ ነው ቋሚ ወዳጅ ናት። ቋሚ ጥቅም ያላት ሀገር ናት ከኛ ጋር እኛም ለእሷ እንደዛ ነን። የሚልም እምነት የሄድኩት ተጀምሯል። ሰላማዊ የሆነው ግንኙነት ይሄ ሰላማዊ የሆነ ግንኙነት የሚያድግባቸውን መሰረቶች መጣል ይገባል ያለው ውዥንበር እንዳይኖር በግንኙነቶቹ ውሎች በጣም ግልጽ መሆን አለባቸው። ኮንትራቶች ግልጽ መሆን አለባቸው። ንግድን ኮመርስን፣ አስመልክቶ የሰውና የእቃ መጓጓዝን አስመልክቶ ሌሎችንም በመካከላቸው የሚደረጉ ነገሮችን ዝም ብሎ ያለ ውልን መደረግ የለባቸው ወደኋላ እንዳይመለስ በሰላም ስምምነቱ። ስለዚህ እነዚህን ነገሮች ደረጃ በደረጃ የገነቡ ሄዶ የጊዜ ጉዳይ ነው። ኤርትራ ውስጥ ያለውን የኤርትራ ህዝብ አመለካከት ለኢትዮጵያ ህዝብ ያለውን አመለካከት አውቃለሁ። ኢትዮጵያ ውስጥ ያለው ሕዝብ ደግሞ ለኤርትራ ሕዝብ ያለውን አመለካከት አለ። ከጊዜ በኋላ እንኳን እንደኛ በብዙ ነገር እንደዚህ የሚቀራረበው ሕዝብ ቀርቶ ምንም አይነት የቋንቋ የባህል፣ ሌላ ነገር የማያገናኛቸው የአውሮፓ ሀገር ሕዝቦች ወደ አንድ ገንዘብ መጠቀም አንድ በጋራ የሚያስተዳድራቸው ህግ እስከ መቀበል ሄደዋል እና ወደዛ ማንመጣበት በአጭር ጊዜ ውስጥ ምክንያት አይታየም። ሌሎች ከዚህ ጋር የተነሳ ጥያቄ ስለ ወልቃይት ራያና መተከል፣ ይሄ ጥያቄ እንደ ግለሰብ ነው የምመልሰው። ይህን ጥያቄ ከፍተኛ በደል የተሰራበት ዘረፋ ነው የተካሄደው። የመሳሪያና የጠመንጃ ጉልበት በተገኝበት ሰዓት ላይ ግዛት ለማስፋት ብሎ ወያኔ ከተለያዩ ቦታዎች ላይ መሬት ዘርፏል። ይሄ ፍትሃዊ ያልሆነ ነገር ነው። ስርዓት ባለው መንገድ መመለስ አለበት ያለ ከዚህ በፊትም ከራሳቸው ጋር ፊት ለፊት የተነጋገርኩበት ጉዳይ ከወያኔዎችም ጋር ወያኔ ስሉ ማንኛውም መሪ ነው ያነጋገ እነሱ ስልጣን ላይ የነበሩትን የእነሱንም ሰዎች ከዛም የትግራይ አስተዳደር የነበረው ገብረ አስራትንም አናግራለሁ። እነዚህን አይነት ነገሮች ልክ እንደ ቋሚ ድንበር አድርጎ መገንጠል ይቻላል የሚል ንግግር እስከ መናገር በሄዱበት ሰዓት ይሄን አይነት ተረተረት ማቆም ይኖርባቸዋል። እናንተ በጉልበት በህገ መንግስቱ ድንበር ቀርጻቸዋል ብሎ እጁን አጨብጭቦ የእናንተን ድንበር ተለቀ ተቀብሎ የሚለቅ ህዝብ አለ ብላችሁ አታስቡ እያሉ ዛሬም ከዚህ ቅጀት ነጻ መውጣት መቻል አለባት። የትኛውም ቦታ ያለ ክልል የሚባለው ነገር አንድ ጉልበት ያገኝ የፖለቲካ ድርጅት ህገ መንግስት ውስጥ የፈለገውን ቦታ ቆራርሶ የዚህ ድንበር የዛ ድንበር ብሎ አስቀመጠው እንጂ እነዚህ ድንበሮች ከጥንት ጀምሮ ነፃ የሆኑ ግዛቶች ሌላ ሀገር ላይ እንዳሉት ማለት ነው። ብዙ ጊዜ እንዳ እንደማነሳው ምሳሌ ስኮትላንድ እና እንግሊዝ አንድ አንድ መስመር አንድ ሳንቲሜትር የድንበር ግጭት አይነሳም ነበር። ስኮትላንድ ቢገለጣል፣ ምክንያቱም ድንበሩ ይታወቃል ራሱን የቻለ ግዛት ነበር። እንደ ቼኮዝላቫኪያ ቼክና ስላፍ እነሱም እንደዚሁ እርሽ የተጠቁ ሰው ዋይን ጠጥተው ነው የተለያዩት። በአንድ ሳንቲሜትር መ አልተጋጭም ያለው ምክንያቱም ሁለቱ ነፃ መንግስታት ድንበር የነበራቸው ነበሩ። ኢትዮጵያ ውስጥ የዚህ አይነት መንግስት የለም። በዚህ አይነት መንገድ የመጣ የመጡ አገሮች የሉም። እዛ ይሄ አርቲፊሻሊ አሁን በከህገ መንግስቱ የማስተዳደር ተብሎ የተቀመጠ ድንበር የቋሚ መንግስታትና ሀገር ድንበር ነው ብሎ የሚያስብ ሰው ካለ መረዳት ያለበት እንኳን በዚህ አይነት መንገድ የመጡ ክልሎች አይደለም፣ ቅኝ ገዢዎች መስመር አስምረው በወጉ ድንበር የሰጧት ኤርትራ እንኳን እነ ባድመን በመሳሰሉ ትንሽ መሬቶች ላይ ጦርነት ተገጥሞ መቶ ሺዎች ሰዎች ያለቁበት ነገር ነው። ስለዚህ ይህንን ድንበር እንደ ቋሚ ድንበር አድርገን እንሄዳለን ወይም ድንበራችን ነው የሚል ክርክር፣ በጉልበት የተያዘ ቦታ በሙሉ እልባት በስነ ስርአቱ ማግኘት ያለበት ነገር ነው አስከፊ የሆነ ችግር ከማፍጠሩ በፊት የሚልነሰውን ይዘው ያለ